ወደሚቀጥለው ዘገባ እንሄዳለን። በፋሺስት ወረራ ዘመን በበርካታ የጦር ወንጀለኞች ተጠያቂ ለሆኑት ለሩዶልፍ ግራዚያኒ መታሰቢያ በአንዲት የኢጣሊያ ከተማ የመናፈሻ ፓርክ መሰራቱን በመቃወም ባደረጉት እንቅስቃሴ ኢትዮጵያውያንና ደጋፊዎቻቸው ተፈረደላቸው። አሉላ ከበደ ማምሻውን የኢትዮጵያውያን ዓለም አቀፍ ማህበር ዋና ስራ አስኪያጅ አነጋግሮ ተከታዩን አጠናቅሯል። አቶ ኪዳኔ አለማየሁ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ በዓለም አቀፍ ደረጃ ለዓመታት የተደረገ እንቅስቃሴ ከትላንት በስቲያ ማክሰኞ ምላሽ አግኝተዋል። በቅድሚያ እንኳን ደስ ያለው። እንኳን አብሮ ደስ አለን። አቶ አሉላ በጣም አመሰግናለሁ። በፋሽስት የቅኝ ግዛት ወረራ ዘመን ከቤኒቶ ሚሶሎኒ ግንባር ቀደም የጦር መሪዎች አንዱ ይልቁንም በየካቲት አስራ ሁለቱ ንጹሃን በመርዝ እንዲያልቁ የወሰኑበትን ጨምሮ በበርካታ ወንጀሎች የሚጠየቁ ለሆኑት ማርሻል ሩዶልፎ ግራዚያኒ የዛሬ አምስት ዓመት ግድም እንደ አውሮፓውያን የዘመን አቆጣጠር በ2012 በጣሊያኗ አፊሌ መናፈሻ መታሰቢያ እንዲቆምላቸው መደረጉን በመቃወም ተከታታይ የተቃውሞ እንቅስቃሴ አድርጋችሁ፣ ቀደም ብዬ የገለጽኩት የጣሊያን ፍርድ ቤት ወስኖላቸዋል። እስኪ የፍርዱን ውሳኔ ምንነት ያስጨብጡን። የተፈረደባቸው እነማን ናቸው? ተጠያቂ የተደረጉበት ወንጀል ምንድን ነው? አዎ በጣም አመሰግናለሁኝ። በእውነቱ ለዚህ ገላቱ አሉላ መጀመሪያ በግልጽ እንደው ለማሳወቅ የኢትዮጵያ ጨፍጫፊ ቡቸር ኦፍ ኢትዮጵያ ነው የሚባለው ሮዶልፎ ግራዚያኒ በዚህ ለሚታወቀው ደግሞ በጣሊያን መንግስትም እንዲሁ በፋሽስቶቹ አንዳንድ ጣልያኖችን ላይ ወንጀል ስለፈጸሙ አስራ ዘጠኝ ዓመት እስራት ተፈርዶበት ነበር ግን አንድ አመት ያህል ገደማ ከታሰረ በኋላ የተለቀቀ ነው። በቀደም ዕለት የተወሰነው አንደኛ የአፊሌ ከተማ ከንቲባው ኤርኮሌ ዚሪ ይባላሉ እና እሳቸው ናቸው እንግዲህ ያንን መታሰቢያ ሞዞሊየም በእንግሊዝኛ አቆጣጠር እና መናፈሻ ፓርክ ያሰሩ ናቸው። በእሳቸው ላይ የስምንት ወሮች እስራትና የመቶ ሀያ ዩሮ ቅጣት ተበርዶባቸዋል። ሌሎች ደግሞ ሁለት የከተማው ምክር ቤት አባሎች ፔፐሮኒ እና ፎሮ ዞኒ የሚባሉ በእያንዳንዳቸው የስድስት ወሮች ስርዓትና የሰማንያ ዩሮ ቅጣት ተፈርዶባቸዋል ሶስተኛ ተከሳሾቹ ለአምስት ዓመት ከመንግስት ስራ እንዲወገዱ ተፈርደዋል አራተኛ ተከሳሾቹ የፋሽስት ተቃዋሚ ለሆነው አንቲ ኤ ኤን ፒ አይ ነው እንትኑ የጣሊያ ፋሽስት ተቃዋሚ የሆነ ነው ለሱ ስምንት ሺህ ዩሮ እንዲከፍሉ ተፈርዶባቸዋል አሁን ያሉት ማህበር ጣሊያናዊ ድርጅት ነው የሚገልጸው የጣሊያናዊ ተቋም ሆኖ በኢትዮጵያ ላይ ለደረሰው የጦር ወንጀል ሁሉ የምናደርገው ጥረት ደጋፊያችን ነው። የሚያስገርም ነገር ነው። እሱ ብቻ ሳይሆኑ የሆኑ ሌሎች ደሞ እዛ ነዋሪ የሆኑ ካርሜሎ ክሬሽንት የሚባል ቫሌሪዎች ሪያችማ እዛ ፊልም አንስቶ ደብረ ሊባኖስ ገዳም ድረስ ሄዶ ፊልም ያነሳ ነው። በእውነቱ ለእኛ በቃ እንደ ጀግና እንደ ማንኛውም ኢትዮጵያዊ የሚታገልልን ሰው ነው እና ወደ ፍርዱ ልመለስና አምስተኛና የመጨረሻው ክሱን ላቀረበባቸው መስሪያ ቤት አንድ ሺህ ስምንት መቶ ዩሮ እንዲከፍሉ ተፈርዷል። እንግዲህ የፍርዱ ነገር ይሄ ነው። ዋናው ቁም ነገር ግን ኢጣሊያ እንደ ሀገር በኢትዮጵያ ላይ ሁለት ጊዜ ጦርነት የከፈተች ያ አልተሳካላትም። አሁን ተመልሳ ለኢትዮጵያ ጉዳይ ፍትህ የሚያስገኝ ፍርድ ቤት እንዲህ ያለ ደረጃ መድረሱ በእውነቱ መቼም በመደጋገም እግዚአብሔር ይመስገን የሚያስገኝልኝ ይሄ እንደው የአንድ ሰው የመጥቅስ ሰው ውጤት ሳይሆን ብዙ ኢትዮጵያውያን ወደ ሰላሳ ከተሞች የካቲት አስራ ሁለት ቀን ክብረ በዓሉ ይህንንም በማስታወስ መዘከሩ መገናኛ ብዙሀን ቪኦኤም፣ ዶቼ ቬለም እና ሌሎችም በዚህ ጉዳይ ላይ ለሚያደርጉት ጥረት በእውነቱ ይሄ አንድ የነሱም አስተዋጽኦ ስለሆነ ምስጋና ይገባቸዋል። አቶ ኪዳኔ ካሳ እንዲከፈልበት በሚጠየቅ ወንጀል የሚጠየቅ አስተዳደር ከፍተኛ የጦር መሪ የነበሩ ሰው መታሰቢያ መናፈሻ በመቋቋሙ ያን ክብር የሚያዋርድ ሁኔታ በመቃወም ያደረጋችሁት ነው። ይህን ፍርድ ያገኘው ዋናው ጥያቄያችሁ በተደጋጋሚ እርስዎ እንደጠቀሱት ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለውን ማህበራችሁን እንቅስቃሴዎች በራዲዮ ጣቢያችን ጠይቀን እናውቃለንና። የጣሊያን መንግስት ተገቢውን ካሳ ለኢትዮጵያ አልከፈለም፣ የተዘረፈው ንብረት አልተመለሰም፣ ቫቲካን ኢትዮጵያ መጠየቅ አለባት የሚሉ አበይት ጥያቄዎቻችሁ የትላንት ወዲያው ፍርድ ምን ተስፋ ሰጪ ሆኗል? ምንስ ቀጣይ እንቅስቃሴዎች አሏችሁ? እንዳልከው ይሄ አሁን በቀደም ላይ የተሰጠው ፍርድ የመጀመሪያው በር ከፋች የሆነ የሚያበረታታ ፍትሃዊ ሂደት ነው እና አሁን የጣሊያን መንግስትም ፍርድ ቤቱም የኢትዮጵያን ጉዳይ አተኩሮ በቁም ነገር የያዘው መሆኑን የሚያመለክት ነው እና ለቀሩት ዋና ዋና ዓላማዎች አንተ ለጠቀስካቸው ሁሉ ጥረታችን ይቀጥላል። በዚህ ምክንያት እኛ ኢትዮጵያውያን ብቻ ሳንሆን የኢትዮጵያ ወዳጆች የሆኑ ሁሉ ተበረታተው ጥረታቸውን እንዲያጎለብቱ፣ እንዲያጠናክሩ በጣም በጣም አስፈላጊ ነው እና ለምሳሌ በቫቲካን በኩል አሁን ድረ ገጻችን ላይ ግሎባል አላይንስ ፎር ኢትዮጵያ ዶት ኦርግ የሚል ነው። እዛ ላይ እየተፈረመ ያለ አቤቱታ አለ። የተፈረመው እስካሁን ወደ አራት ሺህ ስምንት መቶ ነው። ነገር ግን የምንፈልገው መቶ ሺህ ነው እና መቶ አምስት ሚሊዮን ሕዝብ ያላት ሀገር እና ሌሎችም ወዳጆች ያንን ለማሟላት ምንም የሚያስቸግር አይመስለኝም። ምክንያቱም የቫቲካን ድጋፍ ለፋሽ ጣሊያ በጣም በጣም በጣም አበረታታች ነበረ። ነገሩን ያቃናው እሱ ነው እና ምናልባት ወደኋላ እንመለስበታለን የእነሱ ቡራኬ ነው አንደኛው ኢትዮጵያ ያን ሁሉ ግፍ ያስከተለው። በዚህ አጋጣሚ ደግሞ ሌላ ማመስገን የሚገባኝ ይሄ መታሰቢያው ያለበት አውራጃ ላዚዮ ይባላል። የዛ አውራጃ ገዢው ኒኮላ ዚንጋሬቲ ይባላሉ። በእውነቱ እሳቸው በጣም ቀና አስተሳሰብ ያለ፣ በእሳቸው ድጋፍ ነው የአውራጃው ምክር ቤት ተሰብስቦ ይሄ ሐውልት መነሳት አለበት፣ ያሁን በአስራ አምስት ቀን ነው መሆን ያለበት ብለው የወሰኑት። ያ ካልሆነ ጉዳዩ ፍርድ ቤት ይሄዳል በማለት እንግዲህ የፍርዱ ሂደት ማክሰኞ ዕለት የተገኘውን ውሳኔ ያስገኝቷል። የቀረውንም ተስፋ ሳንቆርጥ በእግዚአብሔር እርዳታ እና ሁሉም ለፍትህ በሚያምን ሰው ድጋፍ እንቀጥላለን ማለት ነው። የተነሳችሁለት ዓላማ አንዱም በዚያ ዘመን ከፍተኛ በደል ለደረሰበት የኢትዮጵያ ሕዝብ ክብር የሚነሳ ድርጊት ተቃውማችሁ ይሄን አይነት የፍርድ ውጤት ማግኘታችሁ ባለም አቀፍ ደረጃ በደል ሲፈጸም ምን ቢቆይ ምን ቢዘገይ ለፍሬ መብቃት ማስቻሉን ምሳሌ ይሆናልና፣ በድጋሚ እንኳን ደስ ያላችሁ። ቀጣይ እርምጃዎቻችሁንም ተከታትለን እንዘግባለን። ለአሁኑ ግን አመሰግናለሁ። እግዜር ይስጥልኝ። እኔም በጣም በጣም አመሰግናለሁኝ። አንድ ነገር ማከል የምፈልገው ስለ ፖፕ ሀያ ሦስት አንደኛ ጣሊያኖች ኢትዮጵያን በወረሩ ጊዜ ከነበሩት የቫቲካን መሪዎች አንደኛው መጀመሪያው ላይ ነበሩ እና አንድ እንደ አከራካሪ የተነሳ ነጥብ እሳቸው ያንን ፋሽስቶቹን አልባረኩም የሚለው ነው። በእውነቱ ለዚህ ብዙ ማስረጃ አቅርብ ያለሁኝ አንደኛው ለምሳሌ በኒውዮርክ ታይምስ ጋዜጣ ላይ ፌብርዋሪ አስራ ሶስት አስራ ዘጠኝ መቶ ሰላሳ ሰባት እንደ ፈረንጆች አቆጣጠር ጣሊያኖቹ ኢትዮጵያን ወረው ሳለ ማለት ነው ፖፓያስ አንደኛ ቡራኪያቸውን ለጣሊያ ንጉሥ ሲያቀርቡ የጣሊያ ንጉስና የኢትዮጵያ ንጉሠ ነገስት ብለው ባርከዋል። በዚህ ላይ ብዙ ጳጳሳት ወርቃቸውን እየሰጡ እንደውም ይሄ ቅዱስ ጦርነት ነው ያሉ አንድ ጳጳስ ነበሩ። ምክንያቱም ያንን እምነት የሌለውን ሕዝብ ወደ ካቶሊክ እምነት መቀየር ያስችላልና እየተባለ ብዙ በብዙ ብዙ መንገድ በእውነቱ የቫቲካን የፋሽስት ጣሊያን ጦር የደገፈች መሆኑ የማያጠራጥር ነገር ነው። ስለዚህ በዚህ ምክንያት ነው በእውነቱ ብፁዕ አቡነ ብርሃነ ኢየሱስ ጋርም በአካል ተገኝቼ ሌሎችን ሰዎች ባሉበት፣ ስለዚህ ጉዳይ ተወያይተን ቫቲካን ይቅርታ መጠየቅ እንዳለባት በግልጽ ነግረውኛል። ብፁዕ አቡነ ብርሃነ ኢየሱስ በኢትዮጵያ የካቶሊክ ቤተ ክርስቲያን ካርዲናል ናቸው። እና መጨረሻው ነጥቤ ቫቲካን ይቅርታ የመጠየቋ ነገር እስካሁን ለኢትዮጵያ ተነፈገ እንጂ አይሁዶችን ይቅርታ ጠይቀዋል። አሁን በቅርቡ ሩዋንዳን ይቅርታ ጠይቀዋል ከዛ ትንሽ ቀደም ብሎ በአሁኑ ፖፕ ፍራንሲስ የላቲን አሜሪካ ሰዎች እንዲሁ ይቅርታ ጠይቀዋል እና በኢትዮጵያ ላይ እጅና ጓንት ሆኖ ከፋሽስት ጣሊያ ጋር የተባበሩበትን ለምን ይቅርታ እንደማይጠይቁ በጣም የሚያስገርም ነው። እንግዲህ አሁን የጣሊያ ፍርድ ቤት እንኳን በኢትዮጵያ ፍትሐዊ የሆነ ውሳኔ ሲያስተላልፍ፣ ቫቲካንም ተቀስቅሳ ክርስቲያናዊ ተግባሯን እንደምታከናውን በጣም ተስፋ አደርጋለሁ። መልካም። በድጋሚ አቶ ኪዳን ያለማየው አለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ፣ እግዚአብሔር እግዚአብሔር ያክብርልኝ። አቶ አሉላ ቪኦኤም ይህን እድል ስለሰጠኝ በጣም በጣም ማከብረው ነው። አመሰግናለሁ።